ሳይንስና ሕይወት የእውቀትና የቴክኖሎጂ ሽግግር ሀገሮች ለመጣኔ ሀብት እድገትና የባህል መጋራት እንደ ድልድይ የሚጠቀሙበት የእድገት አቀጣጣይ ዘዴ ነው። ዩናይትድ ስቴትስ ውስጥ የሚገኙ ኢትዮጵያውያን በኢትዮጵያ የትራንስፖርት አገልግሎትን ለማሳለጥ ይረዳል ያሉትን ዘዴ ይዘው ወደ ኢትዮጵያ መዘለቃቸውን አንድ የቴክኖሎጂ ባለሙያ አጫውተውናል። አቶ አብዩ ብርሌ ይባላሉ። መንግስታዊና መንግስታዊ ያልሆኑ ድርጅቶችን ጨምሮ ባለድርሻ የሚባለው አካላት ስለፈጠሩትና በአማካሪነት እያገለገሉ ስላሉት አይቲኤስ ኢትዮጵያ ስለሚባል ህብረት ስራም ይነግሩናል። ስለሆነ አባተ ለሳይንስና ዝግጅቱ አነጋግሯቸዋል። ትራንስፖርት የማንኛውም ሀገር ቁልፍ መሠረተ ልማት ነው። ያለ ትራንስፖርት ዘዴ በየትኛውም ዘመንና የዕድገት ደረጃውን ቢሆን የሰው ልጅ ህይወት ሂደትና መስተጋብር አይታሰብም። በተለይ በያዝነው የተጣደፈና የተራቀቀ ዘመን። አቶ አብዩ ይቀጥላሉ። ቀን አሽትልኝ እንደምናመሻ ስሜ አብዩ ብርሌ ይባላለሁ። የምሰራውም ኒውዮርክ ከተማ ነው። በኒውዮርክ ሲቲ የሜትሮፖሊታን ትራንስፖርቴሽን ኦቶሪቲ ይባላል። በተለይም ደግሞ በአይቲኤስ ፕሮግራም ማኔጅመንት እና ኮኦርዲኔሽን ነው የምሰራው። አይቲኤስ ማለት ደግሞ ኢንቴሊጀንት ትራንስፖርቴሽን ሲስተምስ ነው። ምን ማለት ነው? ይሄንን በአማርኛ ሊተረጉሙልኝ ይችላሉ? ጥሩ ሞክራለሁ። እንግዲህ ዋናው ምንድን ነው፣ ይሄ ኢንቴሊጀንት ትራንስፖርቴሽን ሲስተምስ የሚባለው ፊልድ የኢንፎርሜሽን እና የኮሚኒኬሽን መገናኛ የመገናኛ ቴክኖሎጂዎችን የትራንስፖርቴሽን አገልግሎት ለማሻሻል መጠቀሚያ ሲስተም ነው። ማለትም የትራንስፖርቴሽን መዋቅሮች ወይንም ሲስተም የተሟሉ እንዲሆኑ ማለት አደጋ እንዳይበዛባቸው፣ ፈጣን እንዲሆኑ፣ ቀልጣፋ እንዲሆኑ እና ማለትም ኤፊሽንት እንዲሆኑ የሚያገለግሉ ቴክኖሎጂዎች የኢንፎርሜሽን እና የኮሚኒኬሽን ቴክኖሎጂዎች የሚውሉበት ፊልድ ነው። ይሄ አይ ቲ ኤስ በማህፀረቃል ነው። አቶ አብዩ ከዚሁ እርስዎ ከሚሰሩት ስራ ጋር ተያያዘ በቅ በቅርቡ ኢትዮጵያ ውስጥ አንድ ማህበር ማቋቋማችሁን ወደ ኢትዮጵያም እነዚህን ቴክኖሎጂዎች ለማሸጋገር እየሰራችሁ እንደሆናችሁ አንብቤ ነበር። ምንድን ነው ለመሆኑ እየሰራችሁ ያላችሁት? ጥሩ እንግዲህ ይሄ አይቲኤስ ወይም ኢንቴሊጀንት ትራንስፖርቴሽን ሲስተምስ የሚለው እውቀት እና ልምድ ወደ ሀገራችንም እንዲገባና እንዲጠናከር ለማድረግ በተለያዩ ሞከራዎች እየተደረገ ነው። እነዚህን ጥረቶች በማቀናጀት በእውቀትና የልምድ ሽግግር በማድረግ ወደ ሀገራችን እንዲገቡና በአሁኑ ጊዜ የሚካሄዱ ከፍተኛ የሆኑ የትራንስፖርቴሽን አገልግሎት ፕሮጀክቶች ስላሉ እነሱንም ድጋፍ እንዲሰጡ ለማጠናከር በሚል ነው እንግዲህ ይሄ ሶሳይቲ የተቋቋመው። የሶሳይቲው ስም አይቲስ ኢትዮጵያ ይባላል። ዌብሳይትም አለው ምናልባት እንዳየኋቶ ሰለሞን፣ ደብሊው ደብሊው ደብሊው ዳት አይቲስ ኢትዮጵያ ዳት ኦርግ ነው የሚለው እና ይሄ እንግዲህ አይቲስ ኢትዮጵያ በኢትዮጵያ ስም የተቋቋመው ከሌሎች ሀገሮችም ልምድ በመያዝ ነው ራሱን ሶሳይቲውም የተቋቋመው። ለምሳሌ እዚህ ሀገር አሜሪካን ሀገር ውስጥ ለአሜሪካ የሚያገለግል አይቲስ አሜሪካ የሚባል ድርጅት አለ። በሌሎችም ብዙ ሀገሮች በአውሮፓም በእስያም አሉ። በአፍሪካ ደረጃ ደቡብ አፍሪ ካ ብቻ ነው ለብዙ ጊዜ የነበረው፣ አይ ቲ ኤስ ሳውዝ አፍሪካ የሚባል። ከቅርብ ጊዜ ወዲህ ግን በሁለተኛ ናይጄሪያ ውስጥ አይ ቲ ኤስ ናይጄሪያ የሚል ተቋቋመ። እሱ በተቋቋመ በስድስተኛ ወር በአለፈው አመት ደግሞ ይሄው አይ ቲ ኤስ ኢትዮጵያ የሚል አቋቋም ማለት ነው፣ በመተጋገዝ ከውጭና ከውስጥ ያሉትን ባለድርሻ አካላት በማስተባበር። ስለዚህ አሁን በአፍሪካ ደረጃ ሶስት አሉ ማለት ነው፣ አይ ቲ ኤስ ሳውዝ አፍሪካ፣ አይ ቲ ኤስ ናይጄሪያ እና አይ ቲ ኤስ ኢትዮጵያ። እንደገና ደግሞ እነዚህ ሶስቱ በኮንቲኔንት ደረጃ በአፍሪካ ደረጃ ለማቋቋም ወርኪንግ ግሩፕ ወይም የሚሰሩ ግሩፕ አቋቁመው እየሰሩ ነው ያሉት። እና ይህንም በተለይ አይቲኤስ በእነዚህ ሶስት ሀገሮች ብቻ ሳይሆን በአፍሪካ በአህጉር አቀፍ እንዲጠናከርና እንዲሰፋ ለማድረግ እንግዲህ ሀሳብ አለ ማለት ነው። ለመሆኑ ይሄንን አሁን እርሶ ሶሳይቲ እያሉ የሚጠሩኝን ተቋም ህብረት ወይም ማህበር እያልን መጥራት እንችላለን? ይቻላል ስላጣሁለት ነው እኔም ሶሳይቲ እያልኩ የምናገረው። እሺ አንድ ጊዜ በዚህ ካስተዋወቅ ነው እርሶ እንደፈለጉ ከዛ በኋላ ሊጠሩት ይችላሉ። እነማን ናቸው ለመሆኑ አባላቱ የዚህ ማህበር ወይም ህብረት ወይም ሶሳይቲ? ጥሩ፣ እንግዲህ የዚህ ሶሳይቲ አባላት በአጠቃላይ በአገሪቱ ትራንስፖርቴሽን እድገት ላይ ያገባናል የሚሉ ባለድርሻ አካላት ናቸው የሚሳተፉት። ቀደም ብዬ ያልገለጽኩት እዚህ ላይ ኢምፖርታንት የሆነ ዋና መግለጽ ያለብኝ ምንድን ነው፣ ይሄ ድርጅት የመንግስት ድርጅት አይደለም፣ የትርፍም ድርጅት አይደለም። ነን ገቨርንመንት ነን ፕሮፊት ኢንስቲቱሽን ነው የሚባለው እና የባለድርሻ አካላት ደግሞ የተለያዩ በትራንስፖርቴሽን ውስጥ የሚያገባቸው በባለድርሻ አካላት የሚሳተፉበት ይሆናል። ማለትም ከፓብሊክ ትራንስፖርቴሽን በኩል ያው በክልልም ደረጃ ወይም በሀገር አቀፍ ደረጃ ለምሳሌ በአዲስ አበባም ከተማ ደረጃ በትራንስፖርት ውስጥ የሚሰሩ የመንግስት ድርጅቶች አባል ለመሆን ይችላሉ። በግል ደረጃ ደግሞ እንደዚህ የተለያዩ ላይ የትራንስፖርቶችን የሚያንቀሳቅሱ አካላት አባል ናቸው። ከዛ በተረፈ በአካዳሚክ ኢንስቲቱሽን በተለይም ደግሞ በዩኒቨርሲቲዎች አሁን ትላላቅ ዩኒቨርሲቲዎች የአዲስ አበባ ዩኒቨርሲቲ፣ የአዳማ፣ የመቀሌ፣ የሐዋሳ የመሳሰሉትም አባል ናቸው። ከዛ ወጣ ስንል በውጭ የሚገኙ ኢትዮጵያውያንም በዲያስፖራ ውስጥ ያሉ በትራንስፖርቴሽን ውስጥ ልምድና እውቀት ያላቸው በተለይም ደግሞ በአይቲኤስ ፊልድ የትራንስፖርቴሽን ቴክኖሎጂ እንበለው አሁን በዛ ልምድና እውቀት ያላቸው ሁሉ አባል የሚሆኑበትን መንገድ ለማመቻቸት ይሄው ራሱ ሶሳይቲ እየሰራ ነው ያለው። ለመሆኑ የትራንስፖርት ድርሻ በኢትዮጵያ መጣኔ ሀብት ውስጥ አጥነታችሁት ከሆነ ምን ያህሉን ይዞታ ይሸፍናል? እንግዲህ በቅርቡ ስታቲ የለኝም ግን፣ ምንድን ነው ከቅርብ ዓመታት ጊዜ በኢትዮጵያ ውስጥ በጣም ከፍተኛ የሆኑ እድገቶች እየተካሄዱ ነው ያሉት በትራንስፖርቴሽን ዘርፍ በከተማዎች ብቻ ሳይሆን፣ በገጠሮችም ምናልባት በተለያዩ ጋዜጦችም እና ድርጅቶችም እንደሰማው እና ይሄ እድገት አሁንም ከአገሪቱ የኢኮኖሚክ እድገት ጋራ ገና አልተመጣጠ ነው። የኢኮኖሚክ እድገትም በከፍተኛ ደረጃ ስላለ በተለይም ደግሞ ከህዝቡ ፍላጎት ከገጠሩም ከከተማውም ፍላጎት ጋራ ገና ተመጣጣኝ አይደለም። ይሄም አሁን እድገት እየተካሄደ ቤት ሰፊ ነች። ከዜሮ ወይም ከስክራጭ እንበለው ነው ትራንስፖርቴሽን የተጀመረ ማለት ይቻላል። ባለፉት አመታት በተለይ በገጠሩ ክፍል በከተማውም ጭምር አሁን በአዲስ አበባ ለምሳሌ እንግዲህ እርግጠኛ አይደለም ቁጥሩን፣ ግን እስከ ሀያ ፐርሰንት እንደዚህ ነው ከበር ያደርጋል የሚባለው የመንገዱ ለዛውም፣ የፓብሊክ ትራንስፖርቴሽኑ በደንብ አልዳበረም፣ ገና እየዳበረ ነው ያለው እና ግን ከኢኮኖሚክ እና ከህብረተሰቡ እድገት ጋር በተለይም ደግሞ ከገጠር ብዙ ህዝብ እየፈለሱ ወደ ከተማዎች በገባ ቁጥር የትራንስፖርቴሽን ፍላጎቱ መጠን በጣም ከፍተኛ ምንኛን የሆነው ነው። ከዛም ጋር አያይዞ እንግዲህ የህብረተሰብ አገልግሎቶች ለምሳሌ የጤና፣ የትምህርት፣ የመሳሰሉት ሁሉ ፍላጎት በሚመጣበት ጊዜ ያው ትራንስፖርት እንደምታውቀው የደም ስር ነው። የብዙ ህብረተሰብ ክፍሎች ቀልጣፋ የሆነ ትራንስፖርት ሲስተም ይፈልጋሉ። እና ያንን ለማዳራት ነው እንግዲህ አሁን ትልቅ ትንቅንቅ እና ውድድር ማን ነው ከፍተኛ ጥረት ያለው ማለት ነው። ከዚህ እድገት ጋራ ደግሞ አብሮ የሚመጡ ችግሮች አሉ። ለምሳሌ የትራፊክ አደጋ የጨመረ መምጣት፣ መጨናነቅ መብዛት፣ ትራፊክ መጨናነቅ ማለት ነው። ከዛም አልፎ ደግሞ ሁሉንም አቀፍ የሆነ ማለትም የግል መኪና የሚበዛ ብቻ ሳይሆን ለሁሉም ተጠቃሚ በዋጋም ተመጣጣኝ የሆነና ሁሉንም የህብረተሰብ ክፍሎች የሚያዳርስ ምቾትና ቀልጣፋ ያለው ዘመናዊ ህዝብ ትራንስፖርት መመላለሻ የግድ ያስፈልጋል ከአንድ ሀገር እድገት ጋር። ከዛም ጋር እንግዲህ አያይዞ ለምሳሌ ለህዝብ ጤንነትና ለአካባቢ አየር የሚስማማ መሆን አለበት። ትራንስፖርቱ ኢኮኖሚውን መደገፍ አለበት። እና እነዚህ ነገሮች ለማሟላት እንግዲህ አሁን ከፍተኛ ጥረት እየተደረገ ነው። ለምሳሌ በአዲስ አበባ ውስጥ የምድር ባቡር ፕሮጀክት አለ። የቀላል የከተማ ባቡር አዎ፣ የቀላል የከተማ ባቡር እና ትልቅ ፕሮጀክት ነው እሱ እሱ የብዙውን ህዝብ የትራንስፖርት ፍላጎት ለማሟላት ይረዳል የሚል ግምት አለ። ግን እሱም በቂ አይሆንም ከከተማው ዕድገት ጋር። ምክንያቱም ፕሮጀክት የሚደረገው አሁን ከተማው በህዝቡም በጣም እያደገ ነው የሚሄደው ከተማውም። ስለዚህ ሌሎች ሌሎች እቅዶች አሉ። አሁን ለምሳሌ ባስ ራፒድ ትራንዚት ወይም ቢአረት ይሉታል ትላልቅ አውቶቡሶችን የሚይዝ ራሱን የቻለ መንገድ የሚጠቀም ፕሮጀክት እሱ፣ አሁን በእቅድ ላይ ነው ያለው። ሌሎችም እንደዚህ አሉ። ሌላው እንግዲህ የአውቶቡስ ሲስተሙን የታክሲ የመሳሰሉት ሙሉ ለማሻሻል እና ለማቀናጀት ጥረት አለ እና ለእነዚህ ሁሉ ነገሮች አሁን ቴክኖሎጂ የሚያስፈልጋቸው ናቸው። አይቲስ እንግዲህ እዚህ ላይ ነው የሚያገለግለው ማለት ነው። አዲስ አበባ ውጭ ብቻ ሳይሆን በነገራችን ላይ ለምሳሌ ወደ አዳማ፣ ወደ ምናዝሬት እስከ አዋሳ ድረስ ያለው መንገድ በጣም ብዙ ህዝብ የሚጠቀምበት መንገድ ነው። እሱ አሁን ሰፊ ኤክስፕሬስ ወይ የተሰራ ነው። እዛም ቴክኖሎጂዎች ያስፈልጋሉ። አይቲስ እቅድ አለ እዛም፣ እዛ ሁሉ ይረዳል ማለት ነው እንግዲህ የአይቲስ ስራ አቶ አብዩ በስፋት የሚታወቀው በሰው ዘንድ ትራንስፖርት ማለት መንገድና መኪና ናቸው። በአብዛኛው እንደዚህ ተብሎ ይታሰባል። እርሱ አሁን እየነገሩን ያሉት ነገር ከዛ ስፋትና ጥልቀት ያለውን ነው። ይህንን ከህብረተሰቡ ጋር ለማስተዋወቅ የመንግስት አካላት እና ሌሎችም በእናንተ ሶሳይቲ ውስጥ የታቀፉ አካላትም የሚገባው ግንዛቤ እንዲኖራቸው የምትሰሩት ስራ አለ። ተከታታይ የሆነ ስራ በመገናኛ ብዙሀንም ይሁን በትምህርት ቤቶችም ይሁን በሌሎች የተለያዩ መስኮች። ልክ ነው። በጣም ጥሩ ጥያቄ ነው። አክቹዋሊ ይሄ አሁን የአይቴስ ሶሳይቲ የምንለው አንዱ ከፍተኛ ድርሻ ይወስዳል የምንለውም እሱን ነው። ለምን ዝም ብሎ ቴክኖሎጂ ብቻ ና እውቀቱን ለማሸጋገር ሳይሆን የሚረዳው በሰለጠኑ ና ባደጉ አገሮች ላይ ያሉትን ሰፊ ልምዶች። ለምሳሌ ከኒውዮርክ ከተማ ብዙ መማር ይቻላል። እንደምታውቀው ወደ ሰባት ሚሊዮን ህዝብ ገደማ ነው እንግዲህ ኒውዮርክ ያለው፣ ግን በጣም የተሟላ የትራንስፖርቴሽን ሲስተም አለው። ማለትም ሁሉንም ሞድስ ኦፍ ትራንስፖርቴሽን እያካተተ ማለት ነው። የአውቶቡስ፣ የባቡር፣ የመኪና፣ የመሳሰሉ የእግረኛም፣ በተለይም ደግሞ የእግረኛ አሁን አዲስ አበባ ውስጥ ከስልሳ በመቶ በላይ የሚሆነው ህዝብ እንዲያውም ከመኪና ይልቅ በእግረኛ የሚጠቀም ህዝብ ነው። ግን ባለፉት ዓመታት የሚደረጉት ሁሉ የትራንስፖርት እድገቶች ለመኪና የሚያመችበት አይነበር ትኩረት ላይ የነበረው እሱ ደግሞ ራሱን የቻለ ትልቅ ችግር ነው ያመጣው። መጨናነቅ ያመጣል፣ የአየር ብክለት ያመጣል፣ ህዝቡንም በብዛት ትራንስፖርት ለማድረግ ይህን ያክል አይረዳም። ስለዚህ አሁን ለምሳሌ በአዲሱ ማስተር ፕላን ለማካተት ጥረት የሚደረገው ይሄ አይ ቲ ሶሳይቲ ድጋፍ የሚሰጠው የእግረኛውንም ህዝብ የሚመለከቱ ፕሮጀክት ምልክቶች እንዲስፋፉ የብስክሌትም፣ የመሳሰሉትን ነገሮች ከባቡሩም ጋራ እያይዞ ማለት ነው፣ የአውቶቡስም እና በአጠቃላይ መሆን ያለበት መኪናዎችን ለማስተላለፍ ሳይሆን ህዝቡን ለማስተላለፍ ከስራም ወደ ቤት፣ ወደ ትምህርት ቤት፣ ወደ ሕክምና የሚሄደውን ህዝብ በብዛትም ሆነ በምቾት በቀልጣፋንትን ለማስተላለፍ ነው ጥረት መደረግ ያለበት እንጂ መኪና ብቻ የሚሄድበት መሆን የለበትም የሚለውን እምነት ለማስተላለፍ ትልቅ ጥረት ይደረጋል። በተለይም አደጋ ለምሳሌ ለመቀነስ የትራፊክ ብቻ ሳይሆን አደጋ የሚመጣው ከተለያዩ ምክንያቶች ሊሆን ይችላል ከመኪና ሊሆን ይችላል። ከህዝቡ ለአደጋ እና ለምትን ያለው ስሜት ገና ጠንካራ ለመሆን ሊሆን ይችላል። የቁጥጥር ማለት ሊሆን ይችላል። የትራፊክ ጉድለት ሊሆን ይችላል። እነዚህም ነገሮች ያካትት ይሆናል። እንግዲህ ይሄ ሶሳይቲም እንዳልከው በእውቀትም ሽግግር ለማድረግ ነው ጥረት ያደርገው እንዳሉት እግረኛ ለዘመናት ኢትዮጵያ ውስጥ የተረሳ መንገደኛ ነው። መንገድም ሲሰራ ከተማዎችም ሲስፋፉ በከተማ የሚሆን በገጠር ለእግረኛ ታስቦ የሚደረጉ ስራዎች አልነበሩም፣ ወይም ትኩረት አይሰጥም ነበር ለእግረኛ ትልልቅ መንገዶች እየተሰሩ የ ከፍተኛ መንገድ የማይሰሩባቸው አጋጣሚዎች ብዙ ናቸው፣ ወይም አብዛኛዎቹ ናቸው ማለት ይቻላል። ሰው መንገድ ላይ የሚሄድበት ሁኔታ ነው ያለው። ልክ ነው። በጣም ጥሩ ነው። አክቹዋሊ የሚገርመው በኢትዮጵያ ብቻ ሳይሆን በታዳጊ ሀገሮች ላይ ያለው ትልቁ ችግር ስ ነው። አሁን ለምሳሌ በአፍሪካ ደረጃ እንኳን ብናይ ይሄ አሁን አይቴስ አፍሪካ የሚለውም ይጠቅማል ብለን ይሄ ሶስቱ ሶሳይቲዎች አይቴስ ሳውዝ አፍሪካ፣ አይቴስ ናይጄሪያ፣ አይቴስ ኢትዮጵያ የሚሰሩት ምንድን ነው? ይብል በአፍሪካ ደረጃ ሲታይ በአለም ውስጥ የትራፊኩ ቮሊዩም ዝቅተኛ ይሁን እንጂ በዚህ ሀጉር ውስጥ በአደጋ ግን ሲታይ ከፍተኛ ነው አፍሪካ ውስጥ እና አንዱም ትልቁ ችግር አሁን የጠቀስከው ነው አቶ ሰለሞን ምክንያቱም ለእግረኛው አመቺ የሆኑ መንገዶች አብረው አይሰሩም ለምሳሌ የእግረኛ መሄጃ ወይም ደግሞ ፓርኪንግ ማቆሚያ የተለየ ከማድረግ ከመንገድ ከዛ እንግዲህ የትራፊክ መብራት አሁን ትልቁ ችግር አሁን አይ ቲ ኤስ ኢትዮጵያ የምሰራል ብለን የምንገምተው አንዱ ትልቁ ፕሮጀክት እሱ ነው። የትራፊክ መብራት ለምሳሌ እግረኛውን ለማሸጋገር ሁሉ ይጠቅማል። ግን አዲስ አበባ እንዳየኸው የትራፊክ መብራት ኦልሞስት የለም ማለት ይቻላል። እና እነዚህ አይነት ችግሮች በብዙ አፍሪካ ከተሞች የሚንጸባረቁ ናቸው። እና የኢትዮጵያም እነዚህ በተለይ ደግሞ አሁን በሚያድጉ አገሮች ላይ ነው እየባሰ የሚመጣው የአደጋውም የሚበዛው በሚያድጉ ብቻ ሳይሆን በነገራችን ላይ ኢመርጂንግ ኢኮኖሚስ ምሏቸው አሉ መሀል ላይ ያሉ ሀገሮች አሁን እንደ ራሽያ ያሉ ወይንም እንደ ብራዚል የመሳሰሉት ብዙ የመኪና አደጋ ይደርስባቸዋል በዚህ የተነሳ እና ይህንን እንግዲህ ከአሁኑ ጀምረን ማስተማርና ቴክኖሎጂውም ተመጣጣኝ የሆነ ልምዱም ደግሞ ጥሩ የሆነ ለማስተላለፍ ይረዳል በሚል ነው እንግዲህ ይንን ኢንተርናሽናል ሶሳይቲ ለማቋቋም ጥረት የተደረገው አቶ አብዩ በንግግራችን ውስጥ መቆየቱ ስለማይቀር አሁኑኑ እናንሳው። የዛሬ ሰባት ዓመትና ስድስት ዓመት አካባቢ ሎስ አንጀለስ ታይምስ ይመስለኛል ኢትዮጵያ በዓለም በአደጋ መጠን በቁጥር ሳይሆን በዓለም አንደኛ ነች የሚል ሪፖርት አውጥቶ እንደነበር አስታውሳለሁኝ። ይሄንን አይ ቲ ኤስ አጥንቶታል አይቶታል፣ ምን እንደሚመስል ኢትዮጵያ መንገድ ላይ አደጋ ሁኔታ። ልክ ነው። በጣም ጥሩ ጥያቄ ነው ስ በነገራችን ላይ ደብሉ ኤች ኦ የዓለም የጤና ድርጅት ንበለው የተባበሩት መንግስታት ተከታታይ የሆነ ሪፖርት በየአመቱ ያቀርባል። ሁሉንም ሀገሮች፣ የዓለም ሀገሮች በሙሉ ኤቫሉዌት እያደረገ በተለይም ትራፊክ አደጋን ለመቀነስ ላይ ትኩረት በማድረግ እና አሁን ያለፈውም የሁለት ሺህ አስራ ሶስት ዓመተ ምሕረት ኢንፋክት በቅርቡ ወጥቷል። ምን ማየት ይቻላል እና እዛ ላይ ጥሩ የሆነ ስታቲስቲክስ አለ። በየአመቱ ይታደሳል። ይሄን የሆነበት ምክንያት ምንድን ነው? በሚመጡት አስር አመታት ውስጥ የትራፊክ አደጋን መቀነስ አለብን በዓለም ደረጃ የሚል የተባበሩት መንግስታት ያሳለፈው ውሳኔ አለ። ለምን ከፍተኛ ከሆኑ ከአምስቱ አደገኛ የሰው ሞትን ከሚያበረክቱ ነገሮች የሚባለው አንዱ በሚቀጥሉት ዓመታት የትራፊክ አደጋ ነው። ኢንፋክት ከነ በኤድስ በምን አመሳሰብት ጋር ይገናኛል እና አንፎርችነሊ የኢትዮጵያ በዛ መለኪያ ውስጥ ለምሳሌ የትራፊኩን አደጋ በመኪናው ብዛት ሲካፈት የኢትዮጵያ ስቲል ዋን ኦፍ ዘ ሃይስት ነው በአፍሪካ ደረጃ ይምን በአለም ደረጃ ማለት ይቻላል። እና የሚገርመው አሁን ኢትዮጵያ ውስጥ ያለው መኪና ቁጥር ገና አምስት መቶ ሺ እንኳን አልሞላም። አሁን ያ ሁሉ መጨናንቅ አዲስ አበባ ስናይ ብዙ መኪና ያለ ይመስላል ግን የለም። አገሪቱ ውስጥ ይህን በአደጋ ደግሞ በከፍተኛ ደረጃን ያለው ኢትዮጵያ ውስጥ የመኪና አደጋ ሲታይ በዛሬ እንግዲህ ይሄ ማለት ምንድን ነው? ለምሳሌ አሜሪካ ሁለት መቶ ሶስት መቶ ሚሊዮን ህዝብ የሚኖርበት መኪናውም አይንቆን አቨሬጅ ለአንድ ቤተሰብ ከሁለት በላይ ነው መኪና ያለው እና ይህን ያክል ሁሉ ሚሊዮን ያለበት እርግጥ እዚህም ብዙ ሞት አለ። እስከ ሰላሳ ሺህ በላይ ያለውን አቨሬጅ በያመቱ ግን ወደ ሬት ሲቀየር ወደ መኪና ሬት ትንሽ ነው የኢትዮጵያ አሁን እንግዲህ ወደ ሶስት መቶ ወይም አራት መቶ ሺህ የሚበለው መኪና ባለባት ሀገር ውስጥ ይህን ያክል አደጋ ካለ እንግዲህ እያደገ በሚሄድበት ጊዜ ምን ያክል እንደሚሆን መገመት ይቻላል ማለት ነው እና ለምንድን ነው ይህ እንግዲህ አደጋ ኢትዮጵያ ውስጥ በዛው ይባል? የተለያዩ ምክንያቶች አሉ። በገጠር ብንሄድ ለምሳሌ መንገዶቹ በደንብ ገና መያዝ አለባቸው። የትራፊክ ቁጥጥር የለም። የ ከፍተኛ እጅ ቁጥጥር በቂ አይደለም። ከዛ አልፎ እንግዲህ የከተማውን የአዲስ አበባ የትራፊክ ቁጥጥር ወይንም መንገደኛ ደህንነት የሚጠብቅ አይነት የመንገድ አወቃቀር ገና የለም። በማደግ ላይ ያለው ይሄ ሁሉ ተጨምሮ ነው እንግዲህ አፍሪካ ነው ኢትዮጵያ ብቻ ሳይሆን፣ በአፍሪካ ደረጃ የትራፊክ አደጋ ከፍተኛ የሚያደርገው አሁን ለደቡብ አፍሪካ፣ ሌሎችም ናይጀሪያ። ግን የኢትዮጵያ ደግሞ የሚገርመው ስዋን ዘ ሀይስት እንግዲህ ገና በዚች ትራፊክ ቮሊዩም ማለት ነው። ውይይታችን አላበቃም። የትራንስፖርትና መገናኛ ዘዴ እጅግ የሰፋ ነው። አቶ አብዩን ለዛሬው አመሰግናለሁ።